The, the Voice of America. VOA. Yeah, the yeah, America dims radio. Taveno. <music> ሙሉ መከላከያ ነው ሲጠብቅ ያደ ጥበቃ ላይ ያደረው ለሊቱ ሙሉ። ዛሬም፣ ከትላንት ወዲያም፣ ሰሞኑን በሙሉ መከላከያ ጥበቃ ላይ ነበር። የፌዴራል መንግስት ጣልቃ ገብቶኝ ነገር ካላረገበው በስተቀር ከዚህ በኋላ ህዝብኛ በጎሳ ወደ ጎሳ ግጭት ሳይመለስ አይቀርም ነው የሚለው በኔ ምንም እንቅስቃሴ የሚባል ነገር ከአስፋልት አስፋልት ላይ መሄድ ራሱ የለም። ከአንድ ሰዓት በኋላ እንዳለ ከተማ ይበርዳል። በኦሮሚያና በሶማሌ ክልሎች አዋሳኝ ድንበሮች አካባቢ ባሉ ከተሞች የሚደርሱትን ጥቃቶች አሁንም አለመቋረጣቸውን አስመልክተው ስለ አካባቢው ጸጥታ ሁኔታ ለአሜሪካ ድምፅ የተናገሩ የባቢሌና የሞያሌ ከተሞች ነዋሪዎችን ድምፅ ነው የሰማችሁት። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል። አሁን እያየን ያለነው ሰዎች የራሳቸው መድረክ ይከፍቱና ለሚደግፉት አካል ሲያጨበጭቡ ከእነሱ ተቃራኒ ለሆኑ ሀሳቦች ደግሞ ሲነቅፉና ሲያጣጥሉ የሚታይበት ሁኔታ ነው። ጀኒፈር ኮክ ዋና መቀመጫውን በዚህ በዋሽንግተን ዲሲ ያደረገው የስትራቴጂያዊና ዓለም አቀፍ ጉዳዮች ጥናት ማዕከል በእንግሊዝኛው ምሕጻረ ቃል ሲኤስአይኤስ የአፍሪካ ፕሮግራም ዲሬክተር ናቸው። ዝርዝሩን በዜና መጽሔት ክፍለ ጊዜ እናቀርባለን። መሻሻል ባለባቸውና ልዩነት በፈጠሩ ጉዳዮች ላይ ሀገራቸው ከኢትዮጵያ መንግስት ጋር በግል ስትወያይ መቆየቷን በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ተጠባባቂ ረዳት ሚኒስትር አምባሳደር ዶናልድ ያማሞቶ ተናገሩ። የዚህንም ዝርዝር በመጽሔት ክፍለ ጊዜ አካተናል። በርከት ያሉ ዘገባዎችና ቅንብሮች ይዘናል። አድማጮች ጤና ይስጥልን፣ እንደምናመሻችሁ። የዛሬ አርብ ኅዳር 29 2010 ዓ.ም አስተናጋጆች አሉላ ከበደና እንጂታየነን ፕሮግራማችንን የሚመራው ንጉሱ ታምሬ ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜናዎች እናሰማ። መሻሻል ባለባቸውና ልዩነት በፈጠሩ ጉዳዮች ላይ ሀገራቸው ከኢትዮጵያ መንግስት ጋር በግል ስትወያይ መቆየቷን በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ተጠባባቂ ረዳት ሚኒስትሩ አምባሳደር ዶናልድ ያማሞቶ ተናግረዋል። በመልካም አስተዳደርና የሰብአዊ መብት እንዲሁም የግጭትና የውጥረት ጉዳዮች እልባት ሳያገኙ ጸጥታ ወይም ደህንነት ሊኖር እንደማይችል በዋሽንግተን ከአፍሪካ ሚኒስትሮች ጋር በተካሄደው ስብሰባ ላይ መነሳቱንም አመልክተዋል። በመጽሔት ክፍለ ጊዜ ዝርዝሩን ዘገባ እናካትታለን። የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ስድስተኛ የፍትሐ ብሔር ችሎት የፍርድ ባለመብቶች በሆኑ ዘጠና ስምንት ሰዎችና ዙና ትሬዲንግ በተባለው የንግድ ድርጅት መካከል ባለው የፍርድ አፈጻጸም ጉዳይ ውሳኔ ለመስጠት ተለዋጭ ቀጠሮ ሰጠ። የፍርድ ባለመብቶቹ ጠበቃ አፈጻጸሙን አላግባብ ዘግቷል ይላሉ። መለስካቸው አምሀ ተከታትሎታል። የፌዴራሉ ከፍተኛ ፍርድ ቤት ስድስተኛ ፍትሐ ብሔር ችሎት በዙና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ በአቶ ዘሪሁን ጌታ ሰውና 98 ሰዎች መካከል በነበረው ክርክር ላይ ሐምሌ 28 ቀን 2009 ዓ ም ከፊል ፍርድ ሰጥቷል። ከፊል ፍርዱ የተሰጠውም በሁለተኛና ሦስተኛ ተከሳሾች እና በከሳሾች መካከል ቀሪ ክርክር ስላለ መሆኑ የፍርድ ሰነዱ ያመለክታል። የተሰጠው ከፊል ፍርድም ከሳሾች ለአንደኛ ተከሳሽ ተሽከርካሪ ከውጭ ለማስመጣት የሰጡት ቅድሚያ ክፍያ እንዲመለስላቸው የሚል ነው ይሁንና ፍርዱን ለማስፈጸም የግለሰቡንና የድርጅቱን ንብረቶች ስላልተለዩ እንዲለዩ ፍርድ ቤት ቀደም ባለ ቀጠሮ ትእዛዝ ሰጥቷል ማስረጃዎቹ ለፍርድ ቤቱ በቀረቡለት መሠረት ውሳኔ ለመስጠት ለታህሳስ 16 ቀን 2010 ዓ ም ቀጠሮ ቆርጧል ከተከሳሽ ጠበቆች አንዱ አቶ ቢንያም ከበረ የፍርዱ አፈጻጸም ዘግይቷል ይላሉ። ሁለት ዘጠኝ ሐምሌ ሀያ ስምንት ቀን በፍታ ብሔር ስነስርዓት ስነ ስርዓት ህግ ቁጥር ሁለት መቶ አርባ ሁለት መሰረት ግለሰቡ ገንዘቡን ወስጃለሁ ሲሉ በሰጡት እምነት መሰረት ይህንን መሰረት አድርጎ ከፊል ውሳኔ ተሰጥቷል። የሆነ ሆኖ ግን ይህን ለማስፈጸም በዛው ጊዜ ነሐሴ ላይ አፈጻጸም ቢከፈትም ለሁለት ወራት ያክል ፍርድ ቤቱ የአፈፃፀም መዝገቦችን የማየት ክፍት ቢሆንም ሁለት ወርን ያክል ቀጠሮ ሳይገቡ ቀርተዋል። ዳኞች የሉም በሚል ሁለት ወሩን ሆኗል። ከዛም ባሻገር ግን አንደኛ ቂሊንቶ ማረሚያ ቤት በተደጋጋሚ ለግለሰቡ መክሪያ ቢደርስን ሳያቀርቡ ይቀራል። ነገር ግን በተለያየ ጉዳዮች ላይ በግለሰብ ደረጃ እያቀረበ ይህንን ፍርድ ቤቱ በተደጋጋሚ ጥብቅ ማስጠንቀቂያ ሰጥቶ እንዲያቀርበው አድርጓል። ይሄኛው አንዱ ምክንያት ነው። አቶ ዘሪሁን ጌታ ሰው ከሁለት ዓመታት በፊት በፌዴራል ፖሊስና በኢንተርፖል አማካይነት ከዱባይ ተይዘው መምጣታቸውና ክስም እንደተመሠረተባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ኢየሩሳሌምን በእስራኤል ዋና ከተማነት እውቅና መስጠታቸውን ተከትሎ ፍልስጤማውያን የቁጣ ቀን ብለው በጠሩት አመጽ ጋዛ ላይ የእስራኤል ወታደሮች አንድ ፍልስጤማዊ መግደላቸው ተገልጿል። መሐሙድ አልማስሪ የተባለው የ30 ዓመት ሰው እስራኤልና ጋዛ ድንበር ላይ መገደሉን ነው የፍልስጤማውያን የጤና ጥበቃ ሚኒስቴር ያስታወቀው። የእስራኤል የጦር ኃይልም ዋናዎቹ የብጥብጥ ቀስቃሾች ሲል የገለጻቸው ሁለት ሰዎች ላይ መተኮሱን አረጋግጧል። በመካከለኛው ምስራቅና የሚበዙት ህዝቦቻቸው የእስልምና ሃይማኖት ተከታዮች በሆኑባቸው ሀገሮች ዛሬ በፕሬዚደንት ትረምፕ ውሳኔ ላይ የተቃውሞ ሰልፎች እየተካሄዱ ናቸው። ኢራቅ፣ ዮርዳኖስ፣ ሶሪያ፣ ፓኪስታን፣ ሊባኖስ፣ ማሌዥያ ና ኢንዶኔዥያ ውስጥ የተቃውሞ ሰልፍ ተካሂዷል። ጽንፈኛ እስላማዊው ሐማስ በእስራኤል ላይ አመጽ እንዲካሄድ ጥሪ አሰምቷል። የዩናይትድ ስቴትስ ፕሬዚደንት የወሰዱት አቋም እስራኤል ሰላሟን እንድታገኝ ላለፉት በርካታ አሰርት ከተካሄዱ ዲፕሎማሲያዊ ጥረቶች እያፈነገጠ ነው። በሰላም ፍለጋው ጥረት አንደኛው ትልቁ መሰናክል ሆኖ የቆየው የእስራኤል የኢየሩሳሌም ጉዳይ መፍትሔው መፈለግ ያለበት በሰላም ሂደት ድርድር ውስጥ መሆኑ እንዳለበት ታምኖበት ነበር የቆየው። ትናንትና ዋይት ሀውስ በሰጠው መግለጫ ፕሬዚደንቱ የዩናይትድ ስቴትስ ኤምበሲ ወደ ኢየሩሳሌም እንደሚዛወር መናገራቸው ወይም ውሳኔያቸውን ማስታወቃቸው አስተዳደሩ ከመካከለኛው ምስራቅ የሰላም ድርድር ወጣ ማለት አይደለም ብሏል የዋይት ሀውስ ቤተ መንግስት። እስካሁን ዩናይትድ ስቴትስ ተከትሎ ግን ኤምበሲን ከቴላቪቭ ወደ ኢየሩሳሌም አዛውራለሁ ያለ ሀገር የለም። በሌላ ዜና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌምን አስመልክቶ የሰጡትን ውሳኔ አደገኛና ዓለም አቀፍ ቀውስ ሊቀሰቅስ የሚችል እርምጃ ሲሉ ሁለት የምስራቅ አፍሪቃ ሀገሮች አሳስበዋል። የሶማሊያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የዩናይትድ ስቴትስ መንግስት ውሳኔ በመካከለኛው ምስራቅ የወደፊት እጣና በአጠቃላይም በዓለም ላይ የሚያስከትለውን አደጋ በማገናዘብ እንደገና ያጢነው። እንዲያጤነው እናሳስባለን ብሏል። የጅቡቲም ፕሬዚደንት ትራምፕ ኢየሩሳሌምን በተመለከተ የወሰዱትን አቋም ውድቅ አድርጋለች። ሶማሊያ ዋና ከተማ ሞቃዲሾ ላይ ብዙ መቶ ነዋሪዎች ዛሬ የተቃውሞ ሰልፍ አካሂደዋል። በሌላ ዜና የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ኢየሩሳሌምን በእስራኤል ዋና ከተማነት እውቅና መስጠታቸው አደገኛና ዓለም አቀፍ ቀውስ ሊቀሰቅስ የሚችል እርምጃ ነው ሲሉ ሁለት የምስራቅ አፍሪካ ሀገሮች አሳሰቡ። የሶማሊያው የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የዩናይትድ ስቴትስ መንግስት ውሳኔው በመካከለኛው ምስራቅ ወደፊት ጣና አጠቃላይም በዓለም ላይ የሚያስከትለውን አደጋ በማገናዘብ እንደገና እንዲያጤነው እናሳስባለን ብለዋል። በሌላ ዜና ለበርካታ አመታት ዩናይትድ ስቴትስ ይዛው ከቆየችው ፖሊሲ ያፈነገጠ የሆነው የፕሬዝደንት ትረምፕ ውሳኔ በአለም በጠቅላላ በሚያሰኝ ደረጃ ነቀፋ እያስከተለ ነው። ፈረንሳይ፣ ጀርመን፣ ጣሊያንና ብሪታንያ የኢየሩሳሌም ጉዳይ መፈታት ያለበት ላለፉት ሶስት አመታት ሳይንቀሳቀስ በቆየው የእስራኤልና የፍልስጤማውያን የሰላም ድርድር መጠናቀቂያ መሆኑን በማሳሰብ የፕሬዚደንቱን ውሳኔ አጥብቀው ነቅፈዋል። ትናንትና የውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን ቬና ውስጥ በሰጡት ቃል ኢየሩሳሌምን አስመልክቶ ፕሬዚደንቱ የሰጡት እውቅና ላለው ነባራዊ ሐቅ የተሰጠ እውቅና እንጂ ሌላ አይደለም ማለታቸው ተጠቅሷል። በሌላ ዜና ደግሞ ፕሬዚደንት ትረምፕ የወሰዱትን እርምጃ ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አለም አቀፍ ማስጠንቀቂያ አውጥቷል። ዜናው በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች እንዲሁም በናይል ሳት የሚተላለፈውን የዕለት አርብ ምሽት ህዳር አል 29 2010 ዓ.ም ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና ቆንጂ ታየነን። በጊዜ ሰሌዳው መሰረት ወደ ቀጣዩ መሰናዶ እናልፋለን። ከዚያ በፊት ግን ቆየት ብለው ከሚሰሙ የዕለቱ ቅንብሮች አንድ ሁለቱን ባጭሩ እናስተዋወቅ። የአሁኑ የህወሀት ግምገማ እና የአመራር ለውጥ የተደረገበት ስብሰባ ምንድን ነው የሚለው በዋናነት የአመራር ግምገማ ነው የነበረው። አመራሩ የስትራቴጂክ አመራር? የመስጠት ብቃት የሌለው እና የጋራ የሀሳብም የተግባርም አንድነት የጎደለው ጸረ ዲሞክራቲክ የሆነ እርስ በርሱ ጥሩ ግንኙነት የሌለው አመራር እንደነበረ ነው። ይህ ግምገማ እንዲደረግ የገፋው ምንድን ነው ቢባል ኢትዮጵያ ውስጥ በአሁኑ ጊዜ እየተቀጣጠለ ያለው ህዝባዊ አመፅ፣ ህዝባዊ ትግል፣ አለመረጋጋት ነው። በአጠቃላይ ኢትዮጵያ ውስጥ ያለው ሁኔታ የህዝቡ መነጻሳት፣ የነጻነት ጥያቄ ነው። የቀደሙት አቶ ጌታቸው አረጋዊ እርሳቸውን ተከትሎ የተሰሙት ደግሞ አቶ ግዛው ለገሰ ናቸው። ከዚህ ከዋሽንግተን ዲሲ የቀደሙት ከአዲስ አበባ የሰሞኑ የህወሀት አመራር ሹምሽር ለውጥ አንድምታ ጨምሮ ስልጣን ሽግሽጉ አንዱ ትርጉም ያለው ለውጥ ያመጣል ሲሉ፣ ሌላው ከህዝቡ ጥያቄ አይዛመድም ሲሉ ይከራከራሉ። በወቅታዊ የኢትዮጵያ ፖለቲካ ጉዳይ ላይ በሚያተክረው ሳምንታዊ ቅንብር እሰጥ አገባ በሁለተኛው አጋማሽ ጠብቋቸው። አሁን በቀጥታ ወደ ዕለቱ አቢይ ርዕስ በኦሮሚያና በሶማሌ ክልሎች አዋሳኝ ድንበሮች ላይ በሚገኙ ከተሞች የሚኖሩ ነዋሪዎች በሶማሌ ክልል ልዩ ፖሊስና ሚሊሺያዎች አማካይነት የሚደርሱ ጥቃቶች አሁንም አልተቋረጡም፣ በየቀኑ ሰዎች እየተገደሉ ነው ሲሉ አማረዋል። በምስራቅ ሐረርጌ ባቢሌ ከተማ በዚህ ሳምንት ብቻ አራት ሰው እንደሞተ ገልጸው እንደ ጤና ጣቢያና ትምህርት ቤት ያሉ የመንግስት መስሪያ ቤቶች በተወሰኑ ቀበሌዎች መዘጋታቸውን ጠቁመዋል። በሞያሌ የሚገኙ ነዋሪዎችን በበኩላቸው በየቀኑ የአካል ጥቃት እንደሚደርስና ግጭቱ የሰዎችን የዕለት ተዕለት ግንኙነት በማበላሸቱ በከተማው ውስጥ ለብቻ መንቀሳቀስ አስፈሪ ሆኗል ብለዋል። በዚህ ጉዳይ ላይ ማብራሪያ ለማግኘት የኦሮሚያም ሆነ የሶማሌ ክልል ባለስልጣናትን ልናገኘ አልቻልንም። የከተማዎቹ የቀበሌ መስተዳደር ኃላፊዎች ግን ሁኔታው አሁን ካለው የከፋ መልክ ሳይይዝ አፋጣኝ መፍትሄ ሊፈለግለት ይገባል ሲሉ ያስጠነቅቃሉ። ጽዮን ዝርም ቅርታ ጽዮን ግርማ ዝርዝሩን ይዛለች። ባቢሌ በምስራቅ ሐረርጌ ድንበር ላይ ካሉት ከተሞች አንዷ ናት። መገኘዋም በጂጂጋና ሐረር ከተማ መካከል ላይ ነው። በዚች ከተማ ተቃውሞዎችና ግጭት ከጀመረ ከሰባት ወር በላይ መቆጠሩን ነዋሪዎች ይናገራሉ። ነገር ግን በየመካከሉ የቀዘቀዘ ሲመስል እንደገና ደግሞ ለሞት ያበቃ ግጭት መከሰቱን ይገልጻሉ። በከተማው የሚገኝና የዓይን እማኝ እንደሆነ የሚናገረው ማንነቱ እንዲጠቀስ ያልፈለገ ነዋሪ ለአሜሪካ ድምጽ ረቡዕ ህዳር ሀያ ሰባት ቀን ተከሰተ ያለውን ሁኔታ ያስረዳል። የሶማሌ ልዩ ኃይሎች ናቸው ከትላንት ወዲያ መንገድ ላይ በአውሸሪፍና በባቢሌ መካከል በሚባል ገጠር ቦታ ላይ ሊቀመንበር ወደ ከተማ እየሄደ እያለ አወርደው ሊቀመንበሩን በጥይት ይደብድቦ ገለውታል። የምን ሊቀመንበር ማን ነው? እሱ? የምን ሊቀመንበር ማን ነው? እሱ? ሰውየው ሙመድ አደ ይባላል እና የለኮላ አረዳ ሊቀመንበር ነው። አቡ ሸሪፍ ወደ ባቢሌ ስብሰባ ተጠርቶ ለስብሰባ እየሄደ እያለ ነው መንገድ ላይ አውርደው። እኔ አጋጣሚ ከፊት ለፊቱ እየመጣው ነበር ወደ ከከተማ ወደ ገጠር፣ እሱ ደግሞ ከገጠር ወደ ከተማ እየሄደ ነበር። እያየ ነው ነው በመቶ ሜትር ርቀት ላይ እዛ ሌው ከባጃጅ ሲወርድ ሸሽቷቸው እና ተቀጥለው ነው ጫካ ውስጥ ደርሰውበት ጥይት ደብድበው የገደሉት። ከዛም በኋላ እሱ ከሞተ በኋላ ራሱ ኔትራን ዜጎች ራሱ እርሻ ውስጥ ማለት ነው ሁለት ሰው ተገሏል። ከዛ በኋላ ማለት ነው በተመሳሳይ ሰዓት ሁለት ሰው እርሻ ውስጥ እንትን እያሉ እያሉ ሁለት ሰው ተገሏል ገበሬዎች የስልሳ አመት ና የአርባ አመት ሽማግሌዎች ናቸው የተገደሉት እርሻ ራሱ ከሱ በኋላ እንደገና አንድ መንገደኛ ራሱ ሌላ እንደገና እዛው ሴትሴን መንገደኛ ሁሉ ተገሏል በሶማሌ ልዩ ኃይሎች ነው ይህ ሁሉ የተከናወነው ሌላ አስተያየት ሰጪ በበኩላቸው አቶ መሐመድ አዴ የተባሉት የላክሌ ወረዳ ቀበሌ ሊቀመንበር ተመተው ከወደቁና ህይወታቸው ከማለፉ በፊት ተኩሰው አንድ የልዩ ኃይል ፖሊስ መግደላቸውን ነው። አቶ መሐመድ ኡመር የተባሉ የአልሸሪፍ ቀበሌ ሊቀመንበር በበኩላቸው ስለ ሁኔታው ለአሜሪካ ድምፅ ሲናገሩ በዚህ ሁለት አራት ነዋሪዎች በልዩ ፖሊስ ታጣቂዎች መገደላቸውን ማምሻውንና በማግስቱ ደግሞ የሁለት ሰው ህይወት መጥፋቱን እንደዚሁም ደግሞ አንድ ሰው መቁሰሉን ጨምረው አስረድተዋል። ሶስት ልጃገረዶች በታጣቂዎች ተወስደዋልም ብለዋል። እንደ ነዋሪዎቹና የቀበሌው ሊቀመንበር ገለጻ በአጠቃላይ የልዩ ፖሊስ ባልደረባን ጨምሮ የሰባት ሰው ህይወት በሶስት ቀን ውስጥ በባቢሌ ከተማ ጠፍቷል ብለዋል። ስሙን መጥቀስ ያልፈለገው ነዋሪ ደግሞ ሁኔታው ከዕለት ወደ ዕለት የበለጠ ስር እየሰደደና የእርስ በርስ እየሆነ መምጣቱ አሳሳቢ ነው ብሎታል። ግርግሩ ከጀመረ ሰባት ዳኛ ወር ሁለት ሺ ዘጠኝ ሰባተኛ ወር ነው ጀምረው እዛ አካባቢ ያለ ጤና ጣቢያ እስከመዘጋት ደርሶ ሰራተኞች እስከመውጣት ደርሶ ነበረ። ዘበኛ ሁሉ እስከመመታት ደርሶ በጥይት። አሁንም ጤና ባለሙያዎች ጤና ጣቢያ ለቀው ወጥተው መምህራን እዚ አካባቢ ያሉት በጠቅላላ ወጥተው ለቋል። አሁን ማታ እዚህ ከአይፈሪስ በታች በኩል ጫካ ማአት ልዩ ኃይሎች ተሰልፎ ነበረ የነበሩት እና መንገድ ሁሉ መከላከያ ላይ ነው መንገድ ያደረው ማለት ነው። መንገድ ላይ እና መከላከያ ነው ሲጠብቅ ያደረ በጥበቃ ላይ ያደረው ለሊቱ ሙሉ። ዛሬም ከትላንት ወዲያም ሰሞኑም በሙሉ መከላከያ ጥበቃ ላይ ነበር። ወጣቱ እንደሚለው ከዚህ በፊት በተፈጠረው ግጭት ቀድሞኑ እርስ በርሱ በሰላም ሲኖር የነበረው ህዝብ መካከል የሀገር ሽማግሌ ገብቶ እርቅ ተፈጥሮ በሰላም መኖር ተጀምሮ ነበር ይላል ከየት እንደመጣ በማይታወቅ ሁኔታ ለምን ትታረቃላችሁ የሚሉ ቀስቀሳዎች ተሰራጭተው እንደገና ግጭት ይጀምራል ብሏል የፌዴራል መንግስት ጣልቃ ገብቶ ይሄን ነገር ካላረገበው በስተቀር ከዚህ በኋላ ህዝቡ ያው በጎሳ ወደ ጎሳ ግጭት አይመለስ አይቀርም ነው የሚለው በኔ ስለዚህ በጊዜ የፌዴራል መንግስት ጣልቃ ገብቶ ቢያረግበው ይሄን ነገር ጥሩ ይመስለኛል እንጂ አሁን እርስ በርስ በጎሳ ነው እየተተላለጉ ያሉ አሁን በፊት ከዚህ በፊት በነበረው በዘጠነኛ ወር ላይ በነበረው ጦርነት መጋደል አልነበረም ብዙ። ግን በአሁኑ ሰዓት አራት አምስት ሰው ነው በቀን እየሞቱ ያለው፣ በጣም እየተገዳደሉ ነው፣ በጎሳ ነው። ከትናንት ወዲያ እኔ ለቅሶ ቦታ ሄጄ ነበር፣ ሄሊካምበር የሞተበት ማለት ነው። ከብር ለቅሶ አንቀመጥም ብለው ነው ህዝቡ ያንን ካሳውን ካ የሱን ጉማ ካልከፈል ካሳ ካልከፈል ካልተበቀል አንቀመጥም ለቅሶ ብሎ ነው እንዲያሉት የሱ ጎሳዎች ማለት ነው። ስለዚህ ነገር ወደ ከፋ ደረጃ እያመራ ነው ሚልስል መንግስት አልካገባ ነገር ካልበረደ በስተቀር። በሌላ በኩል የሞያሌ ከተማ ነዋሪ የሆኑ ስማቸው እንዳይጠቀስ የጠየቁ ምንጮች በሞያሌ ከተማ ውስጥ ስጋት ነግሷል ይላሉ። አስፋልት ላይ በባጃጅን ሰው እየጎተተው። ዛሬም የሆኔ ቦረና ከያቤሎ መጥቶ ነበረ። አዲስ ነው መንገድ አያውቅም። ከባጃጅ ወርዶ ያው ብላ ጭንቅላቱ ላይ ብላ ሲሰኩ ሰው ጮሆ እዚያ በኋላ አስፋሉ መከላከያ መጣ ምንም መተው አባረረ። ምንም ነገር አላደረግም። ምን በዚህ በኩልም ደግሞ ወደ እኛ ዜሮ አንድ ወደ ዜሮ ሁለት የሚባል አለ። ዜሮ ሁለት ቀበሌ ሊበን ሆቴል የሚባል አለ። በዛም መጥቶ ድንጋይ ምናምን ወረወሩ። እየወረወሩ እያለ እኛም ስንመልስ መከላከያ መጣ አባረረ። እነሱም ምንም እንቅስቃሴ የሚባል ነገር ከአስፋልት አስፋልት ላይ መሄድ እራሱ የለም። ከአንድ ሰዓት በኋላ እንዳለ ከተማ ይበዛል። ከአስፋልት ወደዚህ ማለፍ የለም። ቀኒሙን ጠዋትም ወደዚህም ወደዛ ማለፍ የለም። ከአስፋልት ወደዛ ብሄርም ወደዛ አይድም፣ እነሱም ወደዛ አይመጡም። ያው ሁኔታው እንደዚህ ነው። መፍትሄ ያው ከእግዚአብሔር ነው የምንጠብቀው። በፊት እንደዚህ ነበረ። አረ በፊት እንደዛ አልነበረም። በፊት እኛ የምንዳለ የምነሱ ምንመጣለ አሁን እንደዛ ነበረ የምንኖረው። አሁን ያው መፍትሄ ከእግዚአብሔር ብቻ ነው ከመንግስት አንጠብቅም። ሌላም ነዋሪ ይህንኑ ነው የሚለው። ጥቃቱ የሚፈጸመው በሶማሌ ክልል ልዩ ፖሊስ ሲሆን፣ በከተማው ደግሞ ውጥረት ይነግሳል ባይ ነው። ይህ ሁኔታ አብረው በሚኖሩ ህዝቦች ላይ የሚያሳድረው ተጽዕኖ ከፍተኛ በመሆኑ በአስቸኳይ ሊቆም ይገባል ባይ ናቸው። በሶማሌና በኦሮሚያ ክልሎች መካከል በተፈጠረ ግጭት ቁጥራቸው በአግባቡ ተጣርቶ ያልተረጋገጠ በርካታ ሰው ህይወት መጥፋቱን በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው መፈናቀላቸውና የአካል ጉዳት መድረሱ ሲዘገብ መሰንበቱ ይታወሳል። የሁለቱ ክልል መንግስታት በዚህ ጉዳይ ላይ እርስ በርስ ሲወቃቀሱ የሰነበቱ ሲሆን አሁን ነዋሪዎቹ በየከተማዎቹ እየተፈጠሩ ነው ባሏቸው የህይወት መጥፋቶች ምላሽ እንዲሰጡን ያደረግነው ሙከራም የሁለቱም ክልል ባለስልጣናት ስልካቸው ባለመነሳቱና አሁን እየተከበረ ባለው የብሔር ብሔረሰቦች በዓል ላይ ናቸው በመባሉ ልናገኛቸው አልቻልም። በሁለቱ ክልሎች በተፈጠረው ግጭት እጃቸው አለበት በሚል ከሶማሌ ክልል ከተጠረጠሩት 29 ሰዎች መካከል እጃቸው የተያዘው አምስት ብቻ መሆናቸውን ከኦሮሚያ ክልል ደግሞ 98 ሰዎች በቁጥጥር ስር መዋላቸውን የፌዴራል የኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ መግለጻቸው አይዘነጋም ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ ወደ ሁለተኛው የመጽሔቱ ርዕስ እንሻገራለን ዛሬ በአፋር ብሔራዊ ክልል ክልላዊ መንግስት ርዕሰ ከተማ ሰመራ ላይ በተከበረው አስራ ሁለተኛው ኢትዮጵያ ብሔሮችና ብሔረሰቦች ህዝቦች ቀን ጠቅላይ ሚኒስትሩ በቅርቡ በተከሰቱ ግጭቶች የጥፋት ኃይሎችና ኮንትሮባንዲስቶች ያሏቸውን ወንጅለዋል። በሌላ በኩል ደግሞ የግጭቱ መንስኤ ተጠንተው የማያዳግ መፍትሄ እንደሚሰጠውም ተናግረዋል። መለስካቸውማ ዝርዝሩን ይዟል። በአፋር ክልል ሰመራ ከተማ በታነጸው አዲሱ ስቴዲየም በተከናወነው 12ኛ የብሔር ብሔረሰቦችና ህዝቦች ቀን ክብረ በዓል ላይ ጠቅላይ ሚኒስትር ኃይለ ማርያም ባደረጉት ንግግር ያተኮሩት በኢትዮጵያ ብሔሮች ብሔረሰቦችና ህዝቦች መካከል ነበረና አለባሉት ግንኙነት ላይ ይመስላል። ከዚህ በስተጀርባ ደግሞ ዛሬ ሀገሪቱ በምትተዳደርበት ህገ መንግሥት ዋና ይዘት ዙሪያ ነበር ያተኮሩት። አበክረው እንዳስታወሱት ከዛሬ 27 ዓመታት ወዲህ የተመሠረተችው አዲሲቱ ኢትዮጵያ በዚህ ወርቃማ ባሉት ሕገ መንግሥት ላይ ነው። ሕገ መንግሥቱ የጸደቀው ኅዳር 29 ቀን 1987 የዛሬ 23 ዓመት ነበር። የዛሬው ታሪካዊ ቀን ካስከፊ ታሪካችን የወረስናቸውን የተዛቡ ግንኙነቶች አርመን በሕዝቦች መፈቃቀድ ላይ የተመሠረተ አንድ ኢኮኖሚያዊና ፖለቲካዊ ማኅበረሰብ ለመመሥረት ረጅሙን ጉዞ ሀ ብለን የጀመርንባት ቀን ናት። ብዙ መስዋዕትነት ባስከፈለ ትግል ፖለቲካዊ ስልጣንን ከጸረ ዲሞክራሲ አገዛዞች መዳፍ ፈልቅቀን በማውጣት መላ የአገራችንን ሕዝቦች የሉዓላዊ ስልጣን ባለቤትነት ያረጋገጥንበት ብሎም ለጋራ አገር ጥቅምና ግንባታ በአንድነት መንቀሳቀስ የጀመርንበትም ቀን ነው። ጠቅላይ ሚኒስትሩ ዕለቱ ከዚህም ያለፈ ትርጉም አለው ብለዋል። በዚህች ቀን የእርስ በርስ መጠራጠርንና አለመግባባትን አሽቀንጥረን ጥለን የጋራ መግባባትና እኩልነት ከሩቁ ደምቀው የሚታዩ መለያ እምነቶቻችን እንደሆኑ ቃል የገባንበትና መሰረቱን ያነጠፍንበት ቀን ናት ብለዋል። ይህን የማይወዱ ወገኖች እንዳሉና ትግሉ ከእነሱ ጋር እንደሆነም አመላክተዋል። የምንከተለውን ፌዴራላዊና ልማታዊ ዲሞክራሲያዊ መስመር አምረው የሚጠሉ እንዲሁም ጊዜው ያልተገባን ነገር ያመጣልናል ብለው በጉጉት የሚጠብቁ ተስፈኞች አንዳንዴ እየተባበሩና የጋራ ግንባር እየፈጠሩ፣ ሌላ ጊዜ ደግሞ እየተፈራረቁ ግብግብ ግብ ገጥመውናል። ሥርዓታችን እንደ ወርቅ በእሳት እየተፈተነ እነዚህ ኃይሎች ያበጁለትን እያንዳንዷን መሰናክል በድል ሲወጣ እነርሱ ደግሞ በራሳቸው መሰናክል እየተደነቃቀፉና በራሳቸው ወጥመድ ውስጥ እየገቡ የእስካሁኑ ትርቂታቸው የውጥቀት ሆኖ ቀጥሏል። አቶ ኃይለ ማርያም እነዚህ ኃይሎች እነማን መሆናቸውን በስም ለይተው ባይገልጹም በቅርቡ በሀገሪቱ አንዳንድ ክፍሎች የተነሱ ግጭቶችን በመቀስቀስ ረገድ የጥፋት ኃይሎችና ኮንትራባንዲስቶች ያሏቸውን ወገኖች ከሰዋል። በእንደኛ ዓይነት ከድህነት ማጥ እየወጣ ባለ የሽግግር ኢኮኖሚና ታዳጊ ዲሞክራሲ ውስጥ ባለ አገር ኪራይ ሰብሳቢዎችና ኮንትሮባንደስቶች ከጥፋት ኃይሎች ጋር በመተባበር በአንዳንድ የሀገራችን ክፍሎች ሰላምን አደፍርሷል፣ ሕዝባችንንም አፈናቅለዋል። ምስጋና በፍቅር ለተሳሰረውና ለአርቆ አስተዋይ ሕዝባችን ይሁንና የጥፋት ኃይሎቹ እንደተመኙት ግጭቱ ሕዝብ በሕዝብ ላይ የሚነሳበትና የሚጠፋፋበት አልሆነም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህን ይበሉ እንጂ የእነዚህ ግጭቶች መንስኤ አሁንም በትክክል የሚታወቅ እንዳልሆነ የሚጠቁሙ አባባሎች ሰንዝረዋል። እንዲያውም የግጭቱን መሠረታዊ ምክንያት በማጥናት የማያዳግም እርምጃ መንግሥታቸው እንደሚወስድ ጠቁመዋል። የፌዴራል መንግሥት ግጭቶች ከመከሰታቸው በፊት ለማክሰምም ሆነ ጠንክሮ ከመስራት ጎን ለጎን የተከሰቱ ግጭቶች በእንጭቹ እንዲቀጩና በሂደቱ ጉዳት የደረሰባቸው የሕብረተሰብ ክፍሎች ከግጭቱ በፊት ወደ ነበሩበት ሁኔታ እንዲመለሱ ከሚመለከታቸው ክልሎች ጋር በመተባበር እየሰራ ይገኛል። የግጭቱ መሰረታዊ መንስኤን በማጥናትም የማያዳግም እርምጃ ይወስዳል። በዚህ አጋጣሚ በግጭቱ ሕገወጥ ስራ በመስራት ጥፋተኛ የሆኑ አካላትን በመለየት ወደ ፍርድ ቤት እንዲቀርቡ በማድረግ ተጠያቂነትን ለማስፈን የሚደረገው ጥረት ተጠናክሮ እንደሚቀጥል ለማሳወቅ እወዳለሁ። ሰመራ ከተማ በተከበረው 12ተኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓል ላይ የሱዳን ፕሬዚዳንት ኦማር ሐሰን አልባሺር፣ የጅቡቲው ፕሬዚዳንት ኢስማኤል ኦማር ጌሌ እና የሶማሊያ ፌዴራል ሪፐብሊክ ምክትል ጠቅላይ ሚኒስትር ማህዲ ሞሐመድ ጉሌድ ተገኝተው አጫጭር ንግግሮች አድርገዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መሻሻል ባለባቸውና ልዩነት በፈጠሩ ጉዳዮች ላይ ሀገራቸው ከኢትዮጵያ መንግስት ጋር በግል ስትወያይ መቆየቷን በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ተጠባባቂ ረዳት ሚኒስትር አምባሳደር ዶናልድ ያማሞቶ ተናገሩ። የመልካም አስተዳደርና የሰብአዊ መብት እንዲሁም የግጭትና የውጥረት ጉዳዮች እልባት ሳያገኙ ጸጥታ ወይም ደህንነት ሊኖር እንደማይችል በዋሽንግተን ከአፍሪካ ሚኒስትሮች ጋር በተካሄደው ስብሰባ መነሳቱንም አመልክተዋል። ዶናልድ ያማሞቶ ዛሬ የሰጡትን ጋዜጣዊ መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ተጠባባቂ ረዳት የውጭ ጉዳይ ሚኒስትር ዶናልድ ያማሞቶ ዛሬ በአዲስ አበባው ኤምባሲ የሰጡት መግለጫ ልዩ ልዩ ጉዳዮች የተነሱበት ነው። እንደ አውሮፓውያን አቆጣጠር ከ2006 እስከ 2009 በኢትዮጵያ የአገራቸው አምባሳደር ሆነው ያገለገሉት ያማሞቶ አሁን በሌላ ኃላፊነት ለጉብኝት መጥተዋል። የኢትዮጵያ የፖለቲካ ሁኔታ ያኔ ከተመለከቱት አንጻር ከመሻሻል ይልቅ ወደኋላ ተመልሶ እንደሆነ ተጠይቀው ጠቅለል ያለ ምላሽ ሰጥተዋል። አገራቸው እንደዚህ አይነት ጉዳዮችን ከኢትዮጵያ መንግስት ጋር እያነሳቻለችው በግል በሚደረጉ ውይይቶች መሆኑንም ገልጸዋል። ከፖለቲካው አንጻር የተባባሱ ወይም ወደ ኋላ የተመለሱ ጉዳዮችን ስንመለከት ከመንግስት ጋር በቅርበት እንሰራለን። እነዚህ በግል የሚካሄዱ ውይይቶች ናቸው። መሻሻል አለባቸው በምንላቸው ጉዳዮች ላይ ልዩነት ሲፈጠርም እነዚህን ጉዳዮች ለመፍታት እንሞክራለን። መንግስትና ማህበረሰቡ በጋራ እንዲሰሩ ለመርዳት እንሞክራለን። ምክንያቱም ይህ ለአገሪቱ ጥቅም ብቻ የሚደረግ አይደለም፤ የዩናይትድ ስቴትስም ስትራቴጂካዊ ጥቅም ጉዳይ ነው። የዩናይትድ ስቴትስ ብሔራዊ ስትራቴጂካዊ ጥቅም ለሕዝቡ ተጠሪ ተጠያቂ የሆኑ አገራትና መንግስታት መኖራቸውን ማረጋገጥ ነው። ይህ በቅርቡ ከተካሄደው የዚምባብዌ ለውጥ በላይቤሪያ ሊካሄድ እስከታቀደው ምርጫ እስከ ኬንያ የምርጫ ማግስት በደቡብ ሱዳንና በዲሞክራቲክ ኮንጎ እስከገጠመን ፈተና አጽኖት የሰጠነው ነው። ስለዚህ ይህ በኢትዮጵያ ብቻ ሳይሆን በአህጉሪቱ አካባቢም ያለ ነው። እናም ንቁ ሆነን እንከታተላለን። ልዩነት ሲኖርም እነዚያን ጉዳዮች እናነሳለን። ስለዚህ እነዚህን ጉዳዮች በትጋት ማንሳታችንን እንቀጥላለን ነው ያሉት። በኦሮሚያ ና በሶማሌ ክልል አዋሳኝ ወረዳዎች ግጭት መከሰቱን በመቶ ሺዎችም መፈናቀላቸውን በተመለከተ ከኢትዮጵያ መንግስት ጋር የተደረጉ ውይይቶች እንዳሉ ተጠይቀውም ሁኔታው አሳሳቢ መሆኑን ያስረዱት ከመሬት ባለቤትነት በብሄረሰቦች መካከል ካለው ውጥረት ከልማት ጋር በተገናኙ የተለያዩ ምክንያቶች የተፈናቀሉትን ወደ 670 ሺህ የሚጠጉ ኢትዮጵያውያን ተፈናቃዮች በተመለከተ ወደ ተናገርኩት ልመለስ። አብዛኛዎቹ ከመስከረም ወር በኋላ የተፈናቀሉ ናቸው። ከኢትዮጵያ መንግስት ጋር በዚህ ላይ ያደረግነውን ውይይት በተመለከተ ወደ እነሱ እመራችኋለሁ፣ ምክንያቱም ውይይቶቹ በግል የተካሄዱ በመሆናቸው። ከአፍሪካ አንጻር ስንመለከተው ከብሔርና ጎሳ ጋር የተያያዙ እንደዚሁም አካባቢያዊ የሆኑ ችግሮችን በአህጉሪቱ እየተመለከትን ነው። ያ አስጨናቂ ነገር ነው፣ አሳሳቢም ነው። በቅርበት እየተከታተልነውም ያለነው ነው ጉዳይ ነው። ኢትዮጵያ ብቻ አይደለችም። በኮንጎ ዲሞክራቲክ ሪፐብሊክ ምስራቅ ክፍል የተነሱና አካባቢያዊ ጉዳዮችን አልፈው የሄዱ ሚሊሻዎች አሉ። በአብዛኛው ደግሞ ብሔርንና አካባቢን መሰረት ያደረጉ ናቸው። በደቡብ ሱዳን ያለውን ውጥረትም እየተመለከትን ነው። በኢትዮጵያም በኦሮሚያና በሶማሌ ክልል ድንበር ያለው ውጥረት አሳሳቢ ነው። በቅርበት እየተከታተልነው ያለነው ጉዳይም ነው ነው ያሉት። አምባሳደር ያማሞቶ ከዲሞክራሲና ከሰብዓዊ መብት አንጻር ለተነሱ ጥያቄዎች ለሰጡት ማብራሪያ መነሻ ያደረጉት በቅርቡ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከአፍሪካ ሚኒስትሮች ጋር ያደረጉትን ስብሰባ ነው። የመልካም አስተዳደርና የሰብዓዊ መብት ጉዳዮች ከሌሎች ጉዳዮች ጎን ለጎን መፍትሄ ሊሰጣቸው እንደሚገባ ነው ያብራሩት ሚኒስትሪ and really there and in, in that context also good governance and human, and human rights so everything is interrelated <laughs> እነዚህን ችግሮች ላብለን አሸባሪ ድርጅቶችን እንዋጋለን ማለት አንችልም። ይህ የበለጠ ሁሉን አሳታፊ ከሆነ አካሄድ ጋር ነው መታየት ያለበት። ምክንያቱም ዘላቂ ሰላምና ዘላቂ ጸጥታ እንዲኖር እነዚህ ሁሉ ጉዳዮች በተመሳሳይ ጊዜ ነው መፈታት ያለባቸው፣ በተናጠል ወይም እያንዳንዱን ተራ በተራ አይደለም ለመፍታት የምንሞክረው ነው ያሉት በአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ተጠባባቂ ረዳት የውጭ ጉዳይ ሚኒስትር ዶናልድ ያማሞቶ ትናንት ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ተገናኝተው ተነጋግረዋል። በዛሬው ጋዜጣዊ መግለጫም በሌሎች ልዩ ልዩ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እናመሰግናለን። አድማጮች ወደ መጨረሻው የመጽሔቱ ርዕስ እንሻገር። ዲጂታል ወይም የማህበራዊ መገናኛ ብዙሀንን ጨምሮ በተለያዩ መገናኛ ብዙሀን በተለይም በአንድ ርዕሰ ጉዳይ ላይ የተለያዩ መረጃዎች በሚቀርቡበት እውነቱ የት እንዳለ ለመለየት አዳጋች ይሆናል ሲል ይንደረድራል ተከታዩ የመጽሔት ዘገባ። በተለይ ከቅርብ ጊዜ ወዲህ አንስቶ የሚስተዋሉ የሐሰት በመባል የሚሰራጩ ዜናዎች ውዥንብር እየፈጠሩ ናቸው። እዚህ ዋሽንግተን ዲሲ በሚገኘው ሴንተር ፎር ስትራቴጂክን ኢንተርናሽናል ስታዲስ የተባለው ማዕከል ውስጥ የተካሄደ ስብሰባ በዚህ ርዕስ ላይ ከባለ ድርሻ አካላት ጋር ተወያይቷል። ትዕግስት ገሜ ተከታትለዋለች። ከመረጃ ማሰራጫ ዘዴዎች መስፋፋት ጋር ተያይዞ ፌክ ኒውስ ማህበረሰብ ትክክለኛ መረጃ እንዳያገኝ ማድረግ ዓለም በአሁን ጊዜ የተጋለጠችለት አዲስ ክስተት ነው። በተለይም በማህበረሰባዊ ሚዲያዎችና ኢንተርኔት መረብ በኩል የሚሰራጩ ዜናዎችን በተመለከተ ከ2016ቱ የአሜሪካ ፕሬዝዳንታዊ ምርጫ ጋር ተያይዞ የፌክ ኒውስ ወይም ደግሞ የሐሰት ዜናዎች አጠቃቀም አዲስ መልክ ይዟል። አልፎም በዚህ እያገባደን ነው ባለው የ2017 ዓመት ቃሉ በብዛት ጥቅም ላይ የዋለ ቃል በመሆኑ ፌክ ኒውስ በኮሊን መዝገበ ቃላት የዓመቱ ቃል ሊባል በቅቷል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋችን ጨምሮ በርካታ ተቋማት የኮሊን ዲክሽነሪን ስያሜ ተቃውመውታል። በዚህ ባሳለፍነው ሳምንት መጨረሻ ደግሞ ሴንተር ፎር ስትራቴጂክ ኢንተርናሽናል ስተዲስ ሲ ኤስ አይ ኤስ የተባለ ድርጅት ኮንፍሮንቲንግ ዘ ፕሮብለም ኦፍ ፌክ ኒውስ ኢን አፍሪካ በሚል ርዕስ የአፍሪካ ምሁራንን ጋዜጠኞችንና በአህጉሪቱ በዲጂታል ሚዲያው በኩል ከፍተኛ አስተዋጽኦ አላቸው የተባሉ ሰዎችን ያሳተፈ ውይይት አካሂዷል። አሁን እያየን ያለነው ሰዎች የራሳቸው መድረክ ይከፍቱና ለሚደግፉት አካል ሲያጨበጭቡ ከእነሱ ተቃራኒ ለሆኑ ሀሳቦች ደግሞ ሲነቅፉና ሲያጣጥሉ የሚታይበት ሁኔታ ነው። ይሄ የመነጋገርና የመወያየት ባህልን በእጅጉ እየተፈታተነ ያለ እውነታ ነው። እንግዲህ ዲሞክራሲ ያልተስፋፋበት ወይም ያልዳበረበት የአፍሪካ ሀገራት ውስጥ ደግሞ እንደዚህ አይነት ድርጊት ሊያስከትል የሚችለው ጉዳት በጣም አስከፊ ሊሆን ይችላል የሚል እምነት አለኝ። ይህን የተናገሩት በሲኤስአይስ የአፍሪካ ቅርንጫፍ ኃላፊ ጀኒፈር ኩክ ናቸው። ከኬንያ ከጋና፣ ከደቡብ አፍሪካ እንዲሁም ከዚሁ ከዋሽንግተን የተሳተፉ ተናጋሪዎች ፌክ ኒውስ ወይም የሐሰት ዜና በአፍሪካ ምን እንደሚመስል፣ ችግሩን ለመዋጋትስ ምን ማድረግ ይቻላል በሚሉ ነጥቦች ላይ ሰፊ ውይይት አድርገዋል። በናይሮቢ የኒዶ ዲጂታል ስትራቴጂ መስራች ባለቤትና ስራ አስኪያጅ ማርክ ኬንግወን ኬንያ የኢንተርኔት ቴክኖሎጂን በመጠቀም ከፍተኛ ስኬት እንዳስመዘገበች በመጠቆም ንግግራቸውን ጀመሩ። ማርክ ቀጥለውም በፖለቲካው ዘርፍ እንዲሁም ደግሞ እንደ ሚዲያ መረጃን በማስተላለፍ ረገድ ኬንያ ገና ብዙ የሚቀራት ሀገር መሆኗንም አብራርተዋል። ከፌክ ኒውስ ጋር አያይዘውም በባለፈው ጥቅምት ወር የተደረገው ምርጫ ላይ የኬንያ መንግስት ወጣቶችን በመቅጠር በቀን ከ8 እስከ 10 ሰዓት እየከፈለ የውሸት የፌስቡክ የትዊተርና የኢሜይል አካውንት እየከፈቱ በኢንተርኔት ላይ የኬንያ ድምፅ እንዲሆኑ የማስመሰል ስራዎችንም እንደሰሩ ተናግረዋል። ስለዚህም ይላሉ ማርክ በአፍሪካ ሀገራት ውስጥ ጊዜውን የጠበቀ መፍትሄ ካልተበጀለት ፌክ ኒውስ የሚያስከትለው ጉዳት ከፍተኛ ሊሆን ይችላል። የህብረተሰቡን ልዩነት በመጠቀም ድምፅ በሚሰጡ ሰዎች ላይ በማተኮር የተሳሳቱ መረጃዎችን በማቅረብ በምርጫ ሂደት ወቅት ጫና ለማሳደርና ውጤቱን ለመለወጥ የመጣር አዝማሚያ አለ። በተለይ ኬንያን በመሰሉ የአባት ስማይተህ ጎሳውን መለየት በምትችልባቸው አገሮች ውስጥ የፖለቲካ አመለካከታቸውንና ድምፃቸውን ለማን መስጠት እንደሚችሉ በመገመት ከእውነት የራቁ መረጃዎችን ማቀበልና ከፍተኛ ጉዳት ማድረስ እንደሚቻል መገመት አያዳግትም። ኢትዮጵያን በተመለከተ የኢትዮጵያ መንግስት የኢንተርኔት ነጻነትን የሚያፍን መንግስት መሆኑ፣ ኬንያ እና ጋና ጋር ሲወዳደርም የኢንተርኔት ተጠቃሚዎች ብዛት በእጅጉ አናሳ ነው ያሉት ደግሞ የኳርትስ ሚዲያ ዋና አዘጋጅ የሆኑት ጋዜጠኛ ይንካ አዲዮንኬ ናቸው። በመቀጠልም መፍትሄ ያሉትን እንዲህ ሲሉ ጠቅመዋል። በመሠረቱ በመሰረቱ ጊዜውን በጠበቀ መልኩ ትክክለኛ መረጃን ለህዝብ ማቅረብ የመንግሥታት ኃላፊነት ነው። የሚያሰራጩት መረጃ ግልጽነት ሊኖረው ይገባል። አለበለዚያ ዝምታን ከመረጡ ወይም ደግሞ ሲፈልጉ ብቻ መረጃ የሚያሰራጩ ከሆነ ሰዎች የሚገምቱትን እርግጠኛ ባይሆኑም የመሰላቸውን ነገር ከማውራት ከማሰራጨት ወደ ኋላ አይሉም። ውይይቱን ሲመሩ የነበሩት በሲኤስአይኤስ የአፍሪካ ቅርንጫፍ ኃላፊ ጄኒፈር ኩክ በበኩላቸው የማህበራዊ ሚዲያ ባለቤቶች ህብረተሰቡ የእነዚህን ሚዲያዎች አጠቃቀም እንዲረዳ በማስተማር ረገድ የበኩላቸውን ሚና እንዲጫወቱ ግፊት ወይም ደግሞ ጫና ሊደረግባቸው ይገባል ብለዋል። ክቡራትና ክቡራን አድማጮች ለዛሬ አርብ ምሽት ያሰናዳናቸውን ዘገባዎች አጠናቀናል። ወደ ሁለተኛው አጋማሽ ስንሻገር ደግሞ የጥያቄው መልስ ዝግጅት ይቀርባል። ዛሬ ከአንድ የምግባረ ሰናይ ድርጅት ጋር ይሆናል የምናስተዋውቃችሁ። ሲታይ የሃይማኖት ተቋም ይመስላል። ዳሩ ግን ከሃይማኖት ድርጅትነት ወጣ ያለ የየዕለት ተግባሩም ነዳያንን፣ ቤት አልባዎችንና በልዩ ልዩ ደዌ የተያዙ ሰዎችን መታደግ ነው። ጠቅለል አድርጎ ለማስቀመጥ ከእምነት ተቋምነቱ ይበልጥ ያተኮረው በበጎ አድራጎት ድርጅትነቱ ነው። ጉድ ሸፐርድ ሚኒስትሪስ ይባላል። አዲሱ አበበ በአንድ ወደ ቶሮንቶ ካናዳ ባደረገው የግል ጉዞ ይህንን ድርጅት ለማየትና ይልቁንም ከምክትል ዋና ዲሬክተሩ ጋር ለመወያየት እድል አግኝቶ ነበርና የመጀመሪያውን ክፍል ቀጥሎ ያቀርብልናል። የአዲሱ እንግዳ ራሳቸውን በማስተዋወቅ ወደ ውይይቱ ይገባሉ። አክሊሉ ወንድአፈረው እባላለሁ እዚህ ያለሁበት መስሪያ ቤት አሁን ያገኘኝ ቦታ ላለፉት አስራ ስድስት አመቶች ምክትል ዋና ስራ አስኪያጅ ሁኜ በማገልገል ላይ ይገኛለሁ እዚህ ሀገር እንግዲህ ከመጣሁ በኋላ ያው ሶሻል ወርክ ና በነን ፕሮፊት ማኔጅመንት ተከታትያለሁ በዚህ በትርፍ አልባ ድርጅቶችን በተመለከተና አዎ ማህበራዊ ኑሮ ትምህርት ማለት ነው። አንደኛና ሁለተኛ ዲግሪንም በዛ በማህበራዊ ኑሮ ትምህርት ነው ያገኘሁት። ከዛ በኋላ የዚህ የአስተዳደር ትምህርት እና ሌሎች ሌሎችም እንትን ብያለሁ። ከትምህርቱ በኋላ ነው ወደዚህ ወደ ጉድ ሸፐድ የመጡት? አዎ። የማስተር ዲግሪዬን ከያፍኩ በኋላ ሌሎች ቦታዎች ስሰራ ነበረ። የተለያዩ ጤና ጣቢያዎች፣ በቤተሰብ አማካሪነት በመሳሰሉት የተለያዩ ቦታዎች ስሰራ ነበር። መጨረሻ እዚህ የመጣሁት የማማከር ስራ መስሪያ ቤቱ ለመጀመር ይፈልግ ነበረና ያንን ሙከራ የሚጀምርላቸው ሰው ይፈልጉ ነበር። ለዛ ጉዳይ ተቀጠርኩ ለተወሰነ ጊዜ ያንን እንትን አደረኩና የማማከር ስራውን እዚህ ከጀመርኩ በኋላ አንድ ሶስት አመት ያንን ፓይለት እንትን ካልኩ በኋላ ከሙከራ ስራዎችን መስመር ካስያዝኩ በኋላ ጥዬ ሄጄ ነበረ። ሌላ ቦታ እንደገና መስራት ጀመርኩ። መጨረሻ አሁን ያለሁበት የምክትል ዋና ስራ አስኪያጅነት ቦታ ሲ ከፈት ያው አናገሩኝ እና እዚህ መጥተህ ብትቀጥልስ ያው የምታቀን ስለሆነ አሉ። እኔም የመስሪያ ቤቱ የሚሰራቸው ስራዎች አላማው እና የሚያደርጋቸው አገልግሎቶች ስለሚማርኩኝ ስለ በጣም ከራሴ እምነት ጋር ስለሚስማሙ ተመልሼ የመጥች ይሄው ባለፈው አስራ ስድስት አመት ለዚሁ በዚህ ደረጃ ላይ እየሰራው እገኛለሁ ማለት ነው። ረዥም ጊዜ ነው። እኔ መጀመሪያ ወደ መስሪያ ቤቱ ስመጣ እና የመስሪያ ቤቱን ስም ሳይ ጉድ ሸፐድ ሚኒስትሪስ፣ እንዴ አክሊሉ ወንጌላዊ ናቸው እንዴ ብዬ ነበረ። እንዲህ አይነቱ ነገር የወንጌል አገልግሎት የሚሰጥበት ነበር የሚመስለኝ። በመጀመሪያ እንደገባሁ ሳየው ግን ውስጡን እየተዘዋወርን ለማየት እፈልጋለሁ እና እስቲ መጀመሪያ ጉድ ሸፐርድ ሚኒስትሪስ ምንድን ነው? አላማው ምንድን ነው? ስራው ለምን አላማ የተቋቋመ ድርጅት ነው? ልክ ነህ። በአንድ በኩል ያልከው ወንጌላዊነት፣ ያልከው መሰረት አለው። የተቋቋመው በካቶሊክ ሃይማኖት ተከታይ ወንድሞች ነው የተመሰረተው። ስለዚህ የሃይማኖት መሰረት ያለው የበጎ አድራጎት ድርጅት ነው። ሆኖ ግን እየሰፋ እየሰፋ መጥቶ በአሁኑ ሰዓት ማህበራዊና የጤና ድርጅት ነው። ሰፊ ብዙ ብዙ ፕሮግራሞችን የሚያካሂድ የማህበራዊና የጤና ድርጅት ነው። እዚህ ውስጥ ለመስራትም ሆነ ለማገልገል ወይም ደግሞ ቮለንቲር ለመሆን በጎ አድራጎት ስራ ለመስራት ወይም ደግሞ አገልግሎቱን ለማግኘት የምንም አይነት ሃይማኖት አባል መሆን ተከታይ መሆን የለበትም አንድ ሰው። በእርግጥ የተቋቋመውና የሚመራው በካቶሊክ ሃይማኖት ተከታይ የሆኑ ብራዘርስ የሚባሉ ወንድሞች አማካኝነት ነው። ለምን አላማ ነው ያቋቋሙት? እነሱ ግን መጀመሪያ ሲመሰርቱት ለድሃ ማገልገል ለተጎዳ ሰው ማገልገል ነው ሕይወታችን ብለው ስለያዙት መጀመሪያ በአስራ ዘጠኝ ስልሳ ሶስት በፈረንጆች አቆጣጠር የዛሬ ሀምሳ አምስት አመት ገደማ ነው የመሰረቱት። ሲመሰሩት ትንሽ የምግብ ማስተናገጃና ትንሽ መኝታ ቦታ ብቻ ነበር የተጀመረው። ከዛ በኋላ አሁን አድጎ ወደ ሰባት ስምንት ዘጠኝ የተለያዩ ፕሮግራሞችን ነው የምናካሂደው። እንዳልኩ ማህበራዊ፣ የጤና ፕሮግራሞች የመሳሰሉት ሁሉ የሚካሄዱበት ነው። በእርግጥ መሰረት የሆነውን ያንን ምግብ ማብላት፣ መኝታ መስጠት ለተጎዳው ጊዜያዊ ሪሊፍ መስጠትን አሁንም ቀጥለናል። ግን ከዛ በላይ ሄዶ አሁን በጣም ሁለገብ የሆነ አገልግሎት ነው በመስጠት ላይ የምንገኘው። እንደው አለፍ አለፍ እያልኩ በሩቁም ሳየው ክፍሉን፣ አልጋውም፣ ሁሉም የምግቡም ቤት አለ። እና እስቲ ምን ምን ነገሮች፣ ምን ምን ፕሮግራሞች ናቸው የምታካሄዷቸው? እያንዳንዱን ፕሮግራም፣ የክፍሉንም ሁኔታ ቢገልጡልኝ። እኔ ለምን እንደዚህ አላረግም፣ እንግዲህ ይህ ዞር ዞር እያልኩ በዛው ለምን አላሳይህ ማለት ነው። እሱ በጣም የእኔ ኃላፊነት ዋናው የእለት እለት ስራዎችን እንትን ማለት መቆጣጠር፣ ተግባራዊ ማድረግ፣ ፕሮግራሞችን መወጠን እና በአጠቃላይ ለዚህ ለፕሮግራሞች ኃላፊ ሁኜ ነው የምንሰራው። በተጨማሪ ደግሞ ህ የሂማን ሪዞርስ ሰራተኛ ጉዳይን በተመለከተ ለዛም ተጨማሪ ኃላፊነት አለኝ እና በዚህ በኩል የምንሰራው እኔና ሌሎች አባሎች እዚህ አካባቢ ነው የምንሰራው ማለት ነው። ከዚህ እንግዲህና ንግባና ጊዜህ ዞር ዞር እያልኩ በዛው ለምን አላሳይህም ማለት ነው። ተስማምተው ከምግባረ ሰናይ የድርጅቱ ጉድ ሸፐርድ ሚኒስትሪስ ምክትል ዲሬክተር ከአቶ አክሊል ወንዳ አፈራው ጋር የተካሄደውና ሌሎቹን የድርጅቱን ተግባራትም የሚዘረዝሩበት ውይይት ክፍል በነገው ምሽት ይቀርባል። እንድትከታተሉ ከወዲሁን እጋብዛለን። ዝግጅታችን ይቀጥላል። አሁን ሳምንታዊው አፍሪካ በጋዜጦች ይቀርባል። አዘጋጅና አቅራቢ አዳነች ፍሳዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ቆየ ፊቼ ላይ የሚገነቡት ኮንዶሚኒየሞች ከሰሃራ በመለስ ካሉት የአፍሪቃ ሀገሮች ግዙፍ የቤቶች ውጥኖች እንደሚሆኑ ተገለጸ። ደቡብ አፍሪቃ ከዓለም አቀፍ የወንጀል ችሎት በመውጣት እቅዷ እንደምትገፋ አስታወቀች። የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ዘ ጋርዲያን ጋዜጣ ድረገጽ የኢትዮጵያ መንግስት አዲስ አበባ ላይ ያለውን የመኖሪያ ቤቶች እጥረት ለማቃለል ስለሚገነባቸው ኮንዶሚኒየሞች ባወጣው ጽሁፍ ቆየፍቼ የተባለው ከአዲስ አበባ ወጣ ብሎ የሚገኝ ሰፊ ህንጻዎች ግንባታ ቦታ ከሰሐራ በመለስ ባሉት የአፍሪካ ሀገሮች ባልታየ መልኩ ግዙፍ የቤቶች ግንባታ ውጥን ይሆናል ይላል። የኢትዮጵያ መንግስት እንደ አውሮፓ አቆጣጠር በ2006 ዓ ም ከ11 ዓመታት በፊት ማለት ነው። የቤቶች ግንባታ ልማት ከጀመረበት ጊዜ አንስቶ በማናቸውም የአፍሪካ ሀገሮች ተወዳዳሪ በሌለው ፍጥነት የኮንዶሚኒየም መንደሮችን ገንብቷል። እስካሁን ባለው ጊዜ ከ250 ሺህ በላይ የሚሆኑ በመንግሥት ድጎማ የተገነቡ የኮንዶሚኒየም መኖሪያ ቤቶችን በአዲስ አበባና በሌሎች ከተሞች በባለቤቶች እጅ ገብተዋል ሲል ዘ ጋርዲያን ጋዜጣ ድረገጽ ጠቅሷል። ቆየፍቼ ላይ የሚገነቡት የሰማይ ጠቀስ ህንጻዎች ረድፍ ከ ሁለት መቶ ሺህ በላይ ለሚሆኑ ሰዎች መኖሪያ ቤት እንደሚያስገኙ አክሎ ገልጿል። የኢትዮጵያ የኮንዶሚኒየም ግንባታ ተምሳሌት ያደረገው በድኅረ ጦርነቱ የምዕራቡ ዓለም ዘመናዊ ህንፃዎችን በተለይም የምስራቅ ጀርመን ቤቶችን ሲሆን መንግሥት እየጨመረ በመሄድ ላይ ካለው የከተሞች እድገት ጋር ለመራመድ የሚያደርገውን ጥረት ያንጸባርቃል። ይሁንና የሀገሪቱን የቤቶች እጥረት ችግር ለመፍታት ይችል እንደሆነ እርግጠኛ ለመሆን እንደማይቻል ድረገጹ ያወሳል። የአዲስ አበባ ሕዝብ ብዛት ራሱ በቀጣዩ አስርተ ዓመት በእጥፍ ጨምሮ ከ8 ሚሊዮን በላይ ይደርሳል ተብሎ ይገመታል። ለዚህ የሚያስፈልገው የቤቶች አቅርቦት በግማሽ ሚሊዮን ይገመታል። ይሁንና በአሁኑ ወቅት የኮንዶሚኒየም ቤት ለማግኘት ተመዝግበው የሚጠብቁት ወደ አንድ ሚሊዮን ይጠጋሉ። በአገር አቀፍ ደረጃ ደግሞ የከተሞች መስፋፋት መጠን በአመት ከአራት እስከ ስድስት ከመቶ ይሆናል የሚል ግምት እንዳለ ደ ጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ኢትዮጵያ ውስጥ የኮንዶሚኒየም ቤቶቹ የሚገነቡት ከአለምንም የውጭ እርዳታ ሙሉ በሙሉ በመንግስት ወጪ በመሆኑ አፍሪቃ የራሷን ችግር በራሷ ልትወጣ እንደምትችል ለሌሎች የአፍሪቃ ሀገሮች ተምሳሌት ሊሆን ይችላል ሲሉ በኒውዮርክ ዩኒቨርሲቲ የሚያስተምሩት ፓትሪክ ላምሰን ሀዋል አስገንዝበዋል። ስዊድን የሚኖሩ ኢትዮጵያዊ ህንጻ ስራና የከተማ እቅድ ጠቢብ አላዛር እጅጉም በዚህ ይስማማሉ ይላል ደ ጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ። ድረገጹ አያይዞም መላ የኮንዶሚኒየም ግንባታ ስራ የሚካሄደው በአገር በቀል ኩባንያዎች በመሆኑ የህንፃው ስራ እንደ አውሮፓ አቆጣጠር በ2006 ዓ.ም ከተጀመረበት ጊዜ አንስቶ ወደ 200,000 ለሚጠጉ ሴቶችና ወንዶች የስራ እድል መፍጠሩን አውስቷል። ይሁንና የዓለም ባንክን ጨምሮ የኮንዶሚኒየሙን ውጥን የሚነቅፉም አልታጡም። የዓለም ባንክ ከገንዘብ አንጻር ዘላቂነት የለውም ይላል። የቅድሚያ ክፍያ ለመክፈል ችለው የባለቤትነት እጣ የደረሳቸው ሰዎች ብዙውን ጊዜ እዳውን ለመክፈል ይቸገራሉ። በለንደን የኢኮኖሚ ትምህርት ቤት የሚሰሩት ሳይመን ፍራንክሊን እንደሚሉት የኮንዶሚኒየም ቤት ካገኙት ሰዎች ከግማሽ በላይ የሚሆኑት ማከራየቱን ይመርጣሉ። እነሱ ግን መጓጓዣና ስራ ለማግኘት በሚቀላቸውና ከማኅበራዊ ኑሮ አንጻር በሚፈልጓቸው ቦታዎች መኖሩን ይመርጣሉ ማለታቸውን ድረገጹ ጠቁሟል። ሌሎች ደግሞ የኮንዶሚኒየም ቤቶቹ ዘመናዊ በመሆናቸው ብቸኝነትንና መገለልን ሊያስከትሉ ይችላሉ፣ ለድህነት ኑሮ አያመቹም እንደሚሉ ድረገጹ አክሏል። ፍራንክሊን ግን የኮንዶሚኒየምን እድል ማግኘት ትልቅ ቅርስ ነው ይላሉ። አፓርትመንት ውስጥ መኖር የሚፈልግ የለም ቢባልም ዋጋቸው እየናረ መሄዱ አልቀረም። በአካሄዱ ጥናት መሠረት በተለይም በኮንዶሚኒየም መኖር የሚመርጡት ወጣት የከተማ ባለሙያዎች መሆናቸውን ፍራንክሊን መግለጻቸውን ዘገባው ጠቁመዋል። አዲስ አበባ በሕዝብ ብዛት እየተጨናነቀች ባለችበት በአሁኑ ወቅት መንግሥት ሐዋሳን መቀለንና ባህርዳርን የመሳሰሉትን ከተሞች እንደ አማራጭ አድርጎ ለማቅረብ በአምስት ዓመታት እቅድ ውስጥ ማስገባቱን ይህን የሚያደርገውም በመገንባት ላይ ካሉት የኢንዱስትሪ ፓርኮች ጋር በማያያዝ መሆኑን ጽሑፉ አያይዞ ገልጿል። በተጨማሪም በሀገሪቱ ዙሪያ 17 ሚሊዮን የገጠር ቤቶችን መገንባት መጀመሩን ዘገባው ጠቁሟል። አቶ ጸደቀ ወልዱ የተባሉ ኢትዮጵያዊ ሚሊዮነርና የህንፃ ግንባታ ኩባንያ ባለቤት በገጠር አካባቢ መሰረተ ልማት በመዘርጋትና የሥራ ዕድል በመፍጠር ወደ ከተሞች የሚደረገውን ፍልሰት ለማርገብ ሲሉ ከክልላዊ አስተዳደሮች ጋር በአጋርነት በመስራት በሀገሪቱ ዙሪያ 8 ሺህ አዳዲስ ከተሞችን ለመገንባት እቅድ ማውጣታቸውን ዘ ጋርዲያን ድረገጽ ላይ የወጣው ጽሁፍ ገልጿል። እንዲህ አይነት ጥረቶች ካልተደረጉ በስተቀር አዲስ አበባ ትጨናነቃለች ሲሉ የሥነ ሕንፃና የከተማ እቅድ ጠቢብ አቶ ዘገየ ቸርነት መናገራቸውን ድረገጹ ጨምሮ አስገንዝቧል። ደቡብ አፍሪቃ ከዓለም አቀፍ የወንጀል ችሎት ለመውጣት እየሰራች መሆኗን እንዳረጋገጠች ዴይሊ ማቨሪክ የተባለው ደቡብ አፍሪቃ የሚወጣ ድረገጽ ጠቁሟል። የደቡብ አፍሪቃ የፍትህና የታራሚዎች አገልግሎት ሚኒስትር ማይክል ማሱታ ባለፈው ረቡዕ በኒውዮርክ ከተማ በተደረገው የዓለም አቀፍ የወንጀል ችሎት አባል ሀገሮች ስብሰባ ላይ የደቡብ አፍሪቃ መንግስት ከችሎቱ መውጣት ውሳኔው እንደሚገፋ ማስታወቃቸውን ዴይሊ ማቨሪክ ዘግቧል። ደቡብ አፍሪቃ ከችሎቱ ለመውጣት የወሰነችው ከሁለት ዓመታት በፊት ሰኔ ወር ላይ ነው። የሱዳን ፕሬዚደንት ዑመር አልበሽር በአፍሪቃ ህብረት ጉባኤ ላይ ለመገኘት ደቡብ አፍሪቃ በገቡበት ወቅት እንድትይዛቸው ከዓለም አቀፍ የወንጀል ችሎት የቀረበላትን ጥያቄ አላከበረችም የሚል ክስ በቀረበበት ወቅት የተነሳውን ጭቅጭቅ መሰረት በማድረግ ነው። አልባሽር በፍጅት በጦርነት ወንጀልና በስብዕና ላይ ወንጀል በመፈጸም ተከሰው በዓለም አቀፍ የወንጀል ችሎት የሚፈልጉ በመሆናቸው ደቡብ አፍሪቃ እንደ ሁሉም የወንጀሉ ችሎት አባላት ባሽርን ይዛ ለችሎቱ የማስረከብ ግዴታ አለባት ይላል ዓለም አቀፍ የወንጀል ችሎት። የደቡብ አፍሪቃው ባለሥልጣን በበኩላቸው ችሎቱ አልባሽርን የመያዝ እቅዱ በተለይም በአፍሪቃ ግጭቶች የሰላም ሽምግልና ሚና ከመጫወት ግዴታው ጋር ይጣረዛል ሲሉ በስብሰባው መናገራቸውን ዴይሊ ማቨሪክ ድረገጽ ጠቅሷል። ደቡብ አፍሪቃ ፕሬዚደንት አልባሽርን ብታስር የአገር መሪዎች እንዳይታሰሩ ከለላ የሚሰጠውን ውል መጣስ ይሆናል ስትል በችሎቱ አባል አገሮች ስብሰባ መከራከሯን ደይሊ ማቨሪክ ድረገጽ ጠቁመዋል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና አቆዩን። አሁን በመቀጠል እሰጥ አገባ ይቀርባል። ክርክር በሰሞነኛው የኢትዮጵያ ጉዳዮችና አሻግረው ሊወስዱ በሚችሉ መንገዶች ዙሪያ የተጀመረ ተከታታይ ክርክር ነው። ሰጥ አገባ ለዛሬ ምሽት ይዞ የቀረበው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው፣ እዚሁ አጠገቤ ይገኛል። አሉላ፣ ለዛሬ እጅህ ከምን አመሰግናለሁ። ቆንጂት፣ በዚህ አዲስ ተከታታይ ቅንብር የሰጥ አገባ ፕሮግራምን አቀራረብ አይነተኛ ትኩረት ተከትለን ባለፈው ሳምንት በጀመርነው በዚህ ክርክር የመጀመሪያ ክፍል የሁለት ወገኑ ተከራካሪዎች የሀገሪቱን የፖለቲካ ትኩሳት የመለካት ወቅታዊውን ሁኔታ የመገምገም እድል አግኝተዋል። በዛሬውም ምሽት በሀገሪቱ የተለያዩ ሕዝባዊ ተቃውሞዎች፣ የፖለቲካ መሪዎች ሹምሽር እና ሌሎች ጉዳዮች ዙሪያ በሁለት ወገን እይታቸው ይቃኛሉ። አሁን ሁለተኛውን እናስከትል አቶ ጌታቸው አረጋዊ ከአዲስ አበባ፣ አቶ ግዛው ለገሰ ከዋሽንግተን ዲሲ፣ እንግዶቼ ቀጠሮ ጠብቃችሁ በመመለሳችሁ ለጊዜያቸው አመሰግናለሁ። በቅድሚያ ጊዜ ብስትልን እናመሰግናለን። ባለፈው ሳምንት እልባት ካደረግንበት ነው በቀጥታ የምንጀምረው የኢትዮጵያ ጉዳይ፣ ይልቁንም ደግሞ እያነጋገሩ አንዳንድ እያሳሰቡ ያሉ ሰሞንኛ ጉዳዮችን እንደየፖለቲካ አስተያየታችሁ እየተመለከትን ነው ያለ ነው። የገዢው ኢህአዴግ ከመስራቾቹ አንዱ የሆነው ህወሓት ባለፈው ሳምንት የማዕከላዊ ኮሚቴ ሹምሽር አድርጓል። እስኪ የሹምሽሩን ምንነት ለፓርቲው ቀጣይ አቅጣጫም ሆነ ለአገሪቱ የፖለቲካ ጥያቄዎች ምላሽ በመስጠቱ ረገድ ምን ተጨባጭ አንድምታ አለው? አቶ ጌታቸው ከአዲስ አበባ እርስዎን ላስቀድም። አመሰግናለሁ። የአሁኑ የህወሓት ግምገማ እና የአመራር ለውጥ የተደረገበት ስብሰባ ምንድን ነው የሚለው በዋነነት የአመራር ግንገማ ነው የነበረው። አመራሩ የስትራቴጂክ አመራር ለመስጠት ብቃት የሌለው እና የጋራ የሀሳብም የተግባርም አንድነት የጎደለው ጸረ ዲሞክራቲክ የሆነ እርስ በርሱ ጥሩ ግንኙነት የሌለው አመራር እንደነበረ ነው። ይሄ ምንድነው? ህወሓት በረዥም ጉዞ ያስመዘገባቸው ድሎች ባገኘው ውጤት የመርካት አባዜ የተጠናወተበት እና በፊት ያስመዘገባቸው ድሎች ረግቶ እሱን የመናገርና አዳዲስ ሪፖርቶችን እያመጣ ይሄ እያረኩ ነው ብሎ የሚናገር እንጂ አዲስ የማያመጣ ወደፊት የማያይ የህዝብ ጥያቄ ካለው የፈጣን ለውጥና የህዝብ ፍላጎት ምኞት እና የሚፈልገውን ነገር ከማሟላት ጋር የማይሄድ አመራር ነበር ብሎ ነው የገመገመው። ስለዚህ ይሄ ገምግሞ ለውጥ የሚፈልግ የጋራ የሀሳብና የተግባር አንድነት ያለው ሀይል አምጥቻለሁ ነው ያለን። ለውጥ ዋናኛነት ምንድን ነው ያለን አሁን ያመጣሁት አመራር ይሄ ይሄ ሰርተዋል፣ ይሄ አስመዝግበዋል፣ ይሄ ውጤት አምጥተዋል ሳይሆን ወደፊት ለውጥ መምጣት አለበት፣ ያለንበት ሁኔታ ለውጥ ይፈልጋል፣ ወደፊት አይተን ወደዚህ መሄድ አለብን የሚልና ይሄን ለማድረግ ቁርጠኛ የሆነ አመራር በቢያንስ ቢያንስ ቢያንስ ቢያንስ ዩኒቲ ኦፍ ፐርፖዝ ያለው ዩኒፋይድ የሆነ አንድ የሆነ እና የቼን ኦፍ ኮማንድ የእዝ ሰንሰለቱን የጠበቀ ጥሩ ወደ ማህበራዊ መሰረቱን የቀረበና ማህበራዊ መሰረቱ ያሉ ጥያቄዎች የሚመለስ ፍላጎት ያለው ኃይል አምጥቻ ያለው ነው። ያለም ይ ነው ያለው ሁኔታው የአመራሩ እንግማ በመለከት መልካም ቀጣዩን ምዕራፍ የአዲሱ ማዕከላዊ ኮሚቴ ወይም አመራር ሊያደርግ የሚችለውን በተከታይ ጥያቄ እናነሳለን። በጣም ጠንከር ያሉ ትችቶች የቀረበበት ነው። ጸረ ዲሞክራቲክ ነው። የአመራር ብቃት የጎደለው ነበር አመራር፣ ወደፊት የማይ ከህዝብ ፍላጎትና ጥያቄ ጋር የማይሄድ፣ አሁን ግን የዓላማ አንድነት የሚታይበት በመጠኑም ቢሆን ይሆናል የሚል ግምገማ ነው ብለዋል አቶ ጌታቸው። ወደ አቶ ገዛው ከመሄዴ በፊት ከዚህ ከቀደመ አመራር ቀሪዎች እንዲያውም ወደ ከፍለ ኃላፊነት መጥተዋልና እንዲህ የጠነከረ ትችት በራሱ ላይ ያቀረበ ራሱን እንዲህ የገመገመ የሚቀጥሉት የዛ አካል የነበሩ ባሉበት ምን ያህል ተጨባጭ ለውጥ ሊያመጣ ይችላል ብለው ያምናሉ? እርግጥ እዛ አመራር የነበሩ ግለሰቦች አሉ። ግን እንደ ግል እዛ የምታራምደው ሀሳብ ይኖራል። ግን እንደ ቡድን ደግሞ ስትወስን ያው በጋራ ውሳኔ ትገዛለህ እና ዋናው ለምሳሌ ምክትል ሊሆን ይችላል፣ ወይም የሌላ የስራ አስፈጻሚ አባል ሆኖ የሠራ የኖረ ሰው ሊኖር ይችላል። አለም በተጨባጭ ግን ዋናው ወሳኝ ሀይል እሱ ነው የነበረው ወይ የሚለውን ማየት ያስፈልጋል። ዋናው ወሳኝ ሀይሉ አንደኛ የጋራ የሀሳብና የተግባር አንድነት ያለው የጋራ አመራር አይደለም የነበረ ካል የተለያዩ ስርቶች ምናምን ነበሩና አስተላለፉን ይወስናል። አይ ለውጥ ማምጣት ያለብን የሚል ሰው ነበረ የሚል ሀይል ነበረ። አይ ጥሩ ላይ ያለ ነው በዚህ መንገድ ብንሄድ ጥሩ ነው። ዝም ብላችሁ ነው ይሄ ጠላት ወይ እየሰማችሁ ምናምን እናንተ ሌላ አጀንዳ ነው ያላችሁ የሚል ነበረ የሚል ሀይል ዶሚናንት ነበረ ነው በእኔ አስተያየት። ስለዚህ እያገዘ የነበረና ያለው ደግሞ በዛ በተሰጠው የስራ ድርሻ ጥሩ እያስፈጸመ የኖረ ሊሆን ይችላል፣ ግን በዚህ ካል ውሳኔዎች አንዳምን ከሚባሉ የፖለቲካ ውሳኔዎች እየወሰነ አይደለም የነበረውና ይሄ ወደፊት የመጣ አሁን ለውጥ መምጣት አለበት የሚል የተወሰነ ዴሞክራቲክ የሆነ ኤሌመንት የነበረበት ነው ወደፊት የመጣው እና ለውጥ ያመጣል ያለውን አቅም ያሰባስባል ወደፊትም ልንሄድ ያደርጋል የሚል እምነት አለን። መልካም ወደፊቱ አይሆንም በእርግጠኝነት መልካም። ምን አይነት ለውጥ እንዴትስ ይመጣል? ተከታይ ጥያቄችን እንዲመለከተው እናደርጋለን። ለአቶ ግዛው ግን በፍጥነት እድሉል። ቀደም ብሎ በቀረበው ይህ የአመራር ሹምሽር በአቶ ጌታቸው የተገለጸውን ተከታትለዋል። ለእርሶ ምን አይነት ተጨባጭ ለውጥ አለው? የቱንስ ያህል ትርጉም አለው ይህ ለውጥ? መጀመሪያ ስለ እድሉ አመሰግናለሁ። ጥያቄን ከመመለሴ በፊት ለምንድን ነው ይሄ ግምገማ የተደረገው ይሄ ግምገማ እንዲደረግ የገፋው ምንድን ነው ቢባል ኢትዮጵያ ውስጥ በአሁኑ ጊዜ እየተቀጣጠለ ያለው ህዝባዊ አመፅ፣ ህዝባዊ ትግል፣ አለመረጋጋት ነው። ኢትዮጵያ ውስጥ እንደምናውቀው በኦሮሞ ክልል ከሁለት እስከ ሶስት አመት ባለው ጊዜ ውስጥ በየቀኑ ሊባል በሚችል ደረጃ ህዝቡ እየወጣ ነጻነቱን፣ እኩልነትን፣ ፍትህን እየጠየቀ ነው። አማራ ክልልም ከነጻነት እስከ ግዛት ድረስ ጥያቄ አቅርቧል። በአጠቃላይ ኢትዮጵያ ውስጥ ያለው ሁኔታ የህዝቡ መነጻሳት የነጻነት ጥያቄ ነው። የኢህአዴግ አባል ድርጅቶች በስብሰባ እንዲጠመዱና ግምገማና አዳዲስ ወይንም የነበሩ አመራሮችን ማሸጋሸግ የጀመሩት ህዝባዊ ወያኔ ሓርነት ትግራይ የኢህአደግ አንድ አባል ብቻ ሳይሆን የኢህአደግ መስራችና ገዢና አዛዋሪ ወይንም አዛዥ ኃይል ነው። ይሄ በህዋህት ውስጥ የነበሩ መሪዎች ሁሉ የጻፉት ስለሆነም የህዋህት ውስጥ የሚደረጉ የለውጥ ሙከራዎች፣ ግምገማዎች፣ አካሄዶች የትግራይን ክልል ብቻ ሳይሆን የኢትዮጵያን ፖለቲካ ሁኔታ ላይ የሚኖራቸው አንድምታ ትልቅ ስለሆነ የሁላችንንም ኢትዮጵያውያንን ትኩረት ይስባሉ። ከዚህ ስንነሳ ህዋህት ከመጀመሪያው ጀምሮ የዓላማ ወጥነት አለው። ሲቋቋም ጀምሮ ያለው ማኒፌስቶ አልተለወጠም። ኢትዮጵያን በግራ ፖለቲካ በብሔር ከፋፍሎ ለመግዛት ያደረገ ቡድን ነው። ስለዚህ በአንድነት ወይም በዩኒቲ ኦፍ ፐርፐዝ በሚለው ሌቭል ካየ ነው የህወሓት ፖሊሲ ተቀይሮ አያውቅም። ሁለተኛ አንተ እንዳልከው ትችቱ ጠንከር ያለ ነበር። እውነት ነው ትችቱ ጠንከረ፣ ግን አዲስ ነው አዲስ አይደለም። ትዝ ይልህ እንደሆነ ዓመተ ምሕረቱን ካልተሳሳት በኢትዮጵያ ዘጠና ሁለት ዘጠና ሶስት ይመስለኛል እነ ስዬ አብርሃ እነ ገብሩ አስራት የተባረሩ ጊዜ መለስ ዜናዊ በስብሰናል እስከ ማለት የደረሰበት ጊዜ እንደነበረ አይ ቲንክ ኢትዮጵያውያን ሁሉ የሚያስታውሱት ይመስለኛል። በዛን ጊዜም ከአምስት ወይም አራቱ የፖሊት ቢሮ አባሎች ተባረው አዳዲስ አመራሮች የሚባሉ ወደ ላይ መጥተው ነበረ። ያም ሆኖ የኢትዮጵያ ህዝብ ነጻነቱን፣ ፍትህ፣ እኩልነት አላገኝም። አሁን ያለውን ስናየው አንደኛ ግፊቱ የነበረው ከትግራይ ውስጥ አይደለም። ስለዚህ አሁን የህወሓት ውስጥ ያለውን ለውጥ ብናየው ሪሊ ለውጥ የሚለውን ቃል ያሟላሉ የሚለው ሪሊ በጥሞና መታየት አለበት። ምክትል ሊቀመንበር የነበረው ሰውዬ ሊቀመንበር ሆኑ። ስራ አስፈጻሚው ኮሚቴ አባል ውስጥ የነበሩት ከግማሽ በላይ የሆኑት ስቲል ቦታቸውን እንደያዙ ናቸው። ምክትል ሊቀመንበር የሆኑት ወይዘሮ ፈትለወር ስራ አስፈጻሚው ኮሚቴ ለረዥም ጊዜ የነበሩ ከዛ ሴንትራል ኮሚቴ ውስጥ ማዕከላዊ ኮሚቴ ውስጥ ለረዥም ጊዜ የነበሩ እና ከሜዳ ጀምሮ በድርጅቱ የፖለቲካ ፍልስፍና ውስጥ በአስተማሪነትና በአሰልጣኝነት የተካፈሉ ናቸው። ስለዚህ ለውጥ ኢትዮጵያ እየተጠየቀ ያለውና ህዝባዊ ወያኔ ያ ግን እድል ያስጨርሷቸው አቶ ግዛውን እና ለእርሶ ሌላ ጥያቄ ሳይመጣ እድል እሰጣለሁ። እሺ አቶ ግዛው አቶ ግዛው እድሉን የሚያገኙት በሚቀጥለው ሳምንት ነው። ክርክሩ ግን ጦፍሉ ይቀጥላል። ዛሬው እዚህ ላይ ያበቃን ቆንጅት ያስተናገድናችሁ ቆንጂት ታዬና እንዲሁም ላከበደ ፕሮግራሙን ያቀናበረው ንጉሶ ታምሬ ነው። ነገ ቅዳሜ በተለመደው በሶስት ሰዓት እንገናኛለን ለትግርኛ ቋንቋ ባልደረቦች